ዓብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ሆነው በፓርላማ ቃለ መሐላ ላይ የፈጸሙበት በነገ ዕለት መጋቢት 24 2010 ዓ ም ነበር ከጊዜው እጥረት አንጻር ሲታይ ጠቅላይ ሚኒስትሩ ቃል ከገቧቸው ነገሮች አብዛኞቹን አሳግተዋል የሚሉ ተንታኞችና ምሁራን ያለፈው አንድ አመት በኢትዮጵያ ተስፋ፣ እፎይታ የታየበት ነው ሲሉ ለቪኦኤ ተናግረዋል። አንደኛ አመቱን አስመልክቶ እየተካሄዱ ያሉ ዝግጅቶች የተገኙ ውጤቶችንና ስራዎችን መለስ ብሎ ለመመልከት እንደሚያስችሉ ጠቅላይ ሚኒስትር ጽሕፈት ቤት ለአሜሪካ ድምፅ ገልጿል። የአሜሪካ ድምፅ ይህን አንድ አመት ከሚቃኛቸው ዘገባዎች አንዱ ቀጥሎ ይቀርባል። እስክንድር ፍሬው ነው ያዘጋጀው። የተቃውሞ እንቅስቃሴ ያመጣቸው ሚሊዮኖች የተጋሩት የመገፋት ስሜት፣ የነጻነት ፍላጎት የወለዳቸው መሪ በአራት ኪሎ ቤተ መንግስት አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ሆነው ቃለ መሐላ ከፈጸሙ ነገ መጋቢት 24 አንድ ዓመት ይሞላቸዋል። አዲሱ የፖለቲካ መስመር የኢትዮጵያ የለውጥ ጉዞ ይፋ የተደረገው ያኔ ነው። ሁሉም በቃል ተጀመረ። ኢትዮጵያ የቀድሞዋን እንደማትሆን ልትሆንም እንደማይገባ ከጠቅላይ ሚኒስትሩ አንደበት ሲነገር፣ በታሪካችን በተለያዩ አጋጣሚዎች አዲስ የፖለቲካ ምዕራፍ የመጀመር እድሎችን አግኝተን ብዙዎቹን በወጉ ሳንጠቀምባቸው አምልጠውናል። አሁንም ይህ የስልጣን ሽግግር አዲስ ምዕራፍ የምንጀምርበት ሌላ ታሪካዊ እድል ነው። በመሆኑም በከፍተኛ የኃላፊነት ስሜት ልንጠቀምበት ይገባል። በዚህ ንግግር የገቡት ቃል መተግበር እሳቸውን ወደ ስልጣን ባመጣው የተቃውሞ እንቅስቃሴ ሲነሱ የነበሩ ጥያቄዎች መመለስና የአብይ ኢትዮጵያ የዛሬ ዓመት ከነበረችው የመሻሏ ጉዳይ በሚዛን የሚታይበት ነው ጊዜው። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሙኒኬሽን ትምህርት ቤት የንግግር አጻጻፍ መምህር የሆኑት ዶክተር ጌታቸው ድንቁ የዛሬ ዓመት በዚያ የመጋቢት 24 ንግግር ላይ ትንታኔ ሰጥተው ነበር። ዛሬ በድጋሚ ያነጋገርኳቸው ዶክተር ጌታቸው እንደሚሉት ታዲያ ጠቅላይ ሚኒስትሩ የገቡትን ቃል በአብዛኛው ፈጽመዋል። በአጠቃላይ አንድ አመቱ በሚታይበት ጊዜ እንግዲህ አንድ ንግግር ውጤታማነቱን ስትመዝነው አንድ በወቅቱ ለነበረው የህብረተሰብ ስጋት መቀረፍ አስተዋጽኦ አድርጓል ወይ? ተስፋ ሰጥቷል ወይ? ለወቅቱ ተገቢ ነበር ወይ? ተገቢ ነበር፣ ተስፋ ሰጥቷል፣ የህዝብን ስሜት ገዝቷል፣ ልብ ይዟል ብለናል በወቅቱ። ሌላው ደግሞ የምትመዝንበት ቆይተታይና የተገቡት ተስፋዎችና ቃላት ተፈጻሚ የሆኑ ወይ የሚል ጥያቄ ነው። እዚህኛው ላይ ሁሉ ሰው ላይስማማ ይችል ይሆናል። መቶ በመቶም ደግሞ የገቡት ቃል ተፈጻሚ ሆኗል ብዬ አላምንም። ምክንያቱም አንድ አመት እንደኛ ላለ አስቸጋሪ የፖለቲካ ታሪክ ላለው አገር ቅልቅል ሁኔታዎች ላሉበት፣ በጣም ከአስቸጋሪ ሁኔታ ለመውጣት እንደሚታትር አገር አንድ አመት ናጭር ጊዜ ነው በጣም ረጅም ጊዜ ብለህ የምትለውና አይ የገቡትን ቃላት እና የሰጡትን ተስፋ አልፈጸሙም ብለህ ቸኩለም የምትፈርድበት ጊዜ አይደለም እና ከጊዜው ጥረት አንጻር እኔ እንደውም ተግተው ሰርተው ብዙዎቹን አሳክተዋል ብዬ ነው ማስበው። ያለፈው አንድ ዓመት የለውጥ ጉዞና የጠቅላይ ሚኒስትሩ ውጤቶች በተለያዩ መንገዶች እየተንጸባረቁ መሆኑን አስተያየት ሰጪዎች ይናገራሉ። የጥበብ አደራጅ ወይም አርቲኩሬተር የሆነችው ኤዶን በለጠ ለምሳሌ ሀሳብን በነጻነት የመግለጽ መብት መከበር ከፍተኛ እመርታ ማሳየቱን ትናገራለች። ነፃነትን ኤክሰርሳይዝ ያደረግንበት ወይም የገለጽንበት ዓመት ነው ብዬ አስባለሁ። ሰልፍ ከመውጣት ጀምሮ ብዙ ነገሮች ላይ፣ ሶሻል ሚዲያው ላይ፣ ስራችን ላይ፣ ጥበብ ስራችን ላይ እራሱ ሳንጨነቅ ማለት የምንፈልገውን ነገር በደንብ መግለጽ የጀመርንበት ዓመት ነው ብዬ አስባለሁ እና እንደ ጥበብ ባለሙያ ብቻ ነው የምገመግመው ነፃነቱ በጥበብ ስራዎችም ተንጸባርቋል እያልሽ ነው? እሱን ሰፋ አድርጌያለሁ ነው። እንግዲህ ጥበብ ይተቻል። እንደ ጥበበኛው እይታ ነው ጥበብ የሚገለጸው፣ እና በነጻነት የምትተቸውን ወይም መግለጽ የምትፈልገውን ሀሳብ ትገልጻለህ ማለት ነው። እና እሱን አይቻለሁ። ከምን ጀምሮ ብለህ ብትለኝ ሰልፍ ከሚወጣው ሰው ጀምሮ ማለት ነው። ለምሳሌ ሰልፍ ሲወጣ ፊቱ ላይ የሚያደርገው ቀለም፣ የሚለብሰው ቲሸርት፣ የሚይዘው ምልክት ሁሉም ሰው ላይ ጥበብ አለች ብዬ ስለማስብ እዛ ላይ ራሱ ኤክሰርሳይዝ የሚደረገው ጥበብ እሱም የጥበብ አካል ስለሆነ እሱም ላይ ብዙ ለውጥ አለ ማለት ነው የፈለገውን ነገር ሀሳብ ገልጾ መውጣት ማቅለም የመሳሰሉትን ነገሮች ከዛ በተጨማሪ ደግሞ በአውደሪዎች ላይ ደግሞ ድርጊቶችን ወይም ሀሳቦችን፣ እንቅስቃሴዎችን በደንብ እንደልባችን መተቸት የጀመርንበት የጥበብ እርምጃ አለ ማለት ነው። ፖለቲካዊ ጉዳዮችን እያዋዛ በማቅረብ የሚታወቀው ጸሐፊና የጥበብ ሰው መዋዘ ጥበባት ዳንኤል ክብረት ሌላው አስተያየት ሰጭ ነው። የጠቅላይ ሚኒስትሩ የአንድ ዓመት ቆይታ መገምገም ያለበት ከለውጡ ሂደት ጥያቄዎች ከተገቡ ቃሎችና ከነባራዊ ሁኔታዎች አንጻር መሆኑን ያብራራል። ይህ አራት መለኪያዎች መኖር አለባቸው ላለሁ አንደኛው አገሪቱ የነበረችበት ሁኔታ ከዛ በኋላ የመጣው ለውጥ ሁለተኛ ህዝቡ ያነሳቸው ጥያቄዎችና እሳቸው እና ወይም የእሳቸው አስተዳደር የመለሳቸው፣ ሶስተኛ እሳቸው አደርገዋለሁ ብለው ቃል የገቡትና ባለ ሲመታቸው ግን ያደረጉት፣ አራተኛ ደግሞ የዚህ ሁሉ መጠቅለያው የነበራቸው ጊዜ። እነዚህ ነገሮች ይህን በአንድ ዓመት አስቦ በማድረግ በነዚህ አራቱ ነው መለከት ያለባቸው ብዬ ነው የማስበው። ስለዚህ ከነዚህ አንጻር ሳየው አንድ አመት ጊዜ ውስጥ አንደኛ የተቋማት ለውጥ፣ የሰው ለውጥ የአመለካከት ለውጥ፣ የአሰራር ለውጥ፣ የህግጋት ለውጥ በጣም ብዙ ነገሮች ነው የምትለውጠው፣ እና እንደፈለግከው የምትሄድበት አይደለም። ያ ማለት ምንድን ነው? ለምሳሌ አንድ ሯጭ ምርጥ በሆነው የኒውዮርክ ማራቶን መሮጫ ላይ እንደሮጠው ሁሉ ሰሜን ተራራ ወስደህ በደባርቅ መንገድ ላይ ሩጥ ብትለው፣ ሯጩ ያው ነው። የምትወዳደርበትም ወቅት ያው ሊሆን ይችላል። ግን ያኛው ለሩጫ ተብሎ የተዘጋጀ ነው። ይሄ ግን ሰውዬው ምናልባት እያዘጋጀ ነው የሚሮጠው እሱ ራሱ እያዘጋጀ ነው የሚሮጠው። ስለዚህ ያኛው መንገዱን እየደለደለ ነው የሚሮጠው። ስለዚህ ያኛው ሁለት ሰዓት ይፈጅበታል። ይሄ ሁለት ዓመት ሊፈጅበት ይችላል። ሁለት ዓመት ሊፈጅበት ሰውዬው ሰነፍ ስለሆነ አይደለም። ወይም ደግሞ ሰውዬው እኔ የትኛውን ቦታ ብሮጥ እሸንፋለሁ ብለሃል እና ለምን እዚህ ላይ ዘገየህ ልንድረው እሱ የትኛውን ቦታ ብሮጥ ብሎ ሲናገር አንድ ከኋላ እንደ ዳር አስቀምጦ ነው በተዘጋጀ የመሮጫ ሜዳ ካዘጋጀችልኝ ማለቱ ነው። እዛ የደባርቅ ተራራ ላይ ሲወጣ ግን እንደሱ አይደለም የሚሆነው መንገዱንም ሰርቶ መሮጫ መስመር አስምሮ ከዛ በኋላ ሩጦ ነው እንግዲህ የሚያሸንፈው እና እኔ አሁን የዶክተር አብይንም ጉዞ በዚህ መልኩ ማየት አለብን ብዬ ነው እኔ ማስበው። ብዙ ጊዜ ከዛ አንጻር ምን ያህል ስኬታማ ነበር በአንተ ግምገማ? ጥሩ ስኬቶች አሏቸው። አንደኛ፣ ለምሳሌ ትልቁ በዚህ ለውጥ ተገኝ የምለው ተስፋና እፎይታ ነው። ተስፋ ቢያንስ ወደፊት ወዴት የምንሄደው የሚለውን ባልጨብጠውም መንገዱን አይቻለሁ። ወይም ብዙ ጊዜ እንደምለው ሁለት አይነት መብራት አለ። አንዱ መብራት ልክ የመኪና ስትነዳ ያለ መብራት ከፊት ያለው መንገድ በደንብ ወገግ አድርጎ እያሳየ የምትሄድበት መብራት ነው። ሁለተኛው መብራት ደግሞ ማዶ ተሰቅሎ አቅጣጫህን የሚያሳየው መብራት ነው። መንገዱን አያሳይህም። አቅጣጫ እንዳጠፋ ያመለክታል። መብራቱን እየተከተልክ ትሄዳለህ። ትንሽ ገደል ምናምን ሊያጋጥምህ ይችላል። ግን ብትወድቅም አትስትም መንገድህን ከዚህኛው መብራት የሚለየው ይህኛው ገደል እንዳትገባ ነው የሚያደርግህ። ያ ግን ገደል ገብተህ ወጥተ ግን መንገዱ እንድደርስ ነው። አሁን ኢትዮጵያ ያላት መብራት ይወገግም ይለዋል እሱ ጋር አልደረስንም። ቢያንስ ግን አቅጣጫ የሚያሳየው መብራት አለ። ተስፋ እፎይታ ደግሞ የምለው ለምሳሌ አሁን የታሰሩ ሰዎች ተፈተው፣ ፖለቲካ እስረኞች፣ ጋዜጠኞች ተፈተው ውጭ ያለው ሰው መምጣት ይሉ ዜና መሆን አቁሙ። እገሌ ወደ ሀገር ገባ ዜና መሆን አቁሙ። እገሌም ከወደ አሜሪካ ሄደ ዜና መሆን አቁሙ። በቃ ፎይ ፎይታ ላይ ሁለቱ ትልቅ ነገሮች ናቸው። አንዱ አሳስገኙ ነው። ስለዚህ ፖለቲካ ሪፎርሞቹ ስናይ አሁን ምርጫ ላይ፣ የሰብአዊ መብት ኮሚሽን ላይ እየተደረገ ያለውን ማረሚያ ቤቶች አካባቢ ስትል ባለፈው አንድ አመት የተሰሩ ስራዎችና የተገኙ ውጤቶች በርካታ መሆናቸውን ጠቅላይ ሚኒስትር አብይ አህመድ እና መንግስታቸው ያምናሉ። ጠቅላይ ሚኒስትሩ ራሳቸው ሰሞኑን በሰጡት መግለጫ ይህንን ነበር ያንጸባረቁት። አቅሜ በፈቀደ እና ባለኝ ጊዜ ልክ ካለምንም መካከል ድሮች አለው። በጣም በርካታ ድሮች አንጥቻለሁ በአንድ አመት ሊታሰቡ የማይችሉ ጠንካራ ጠንካራ ውጤቶች በብዙ መስክ በዲፕሎማሲ፣ በፖለቲክስ፣ በኢኮኖሚ ሊገለጥ የሚችል ነገር አድርጌ ያለው ብዙም የማፍርበት ጉዳይ ለ በአንድ አመት ውስጥ የተገኙ ውጤቶችንና የተሰሩ ስራዎችን ቀለል አድርጎ ማየት ተገቢ እንዳልሆነም ጠቅላይ ሚኒስትሩና መንግስታቸው በተለያዩ አጋጣሚዎች ጠቁመዋል። አንደኛ ዓመቱን ለማሰብ እየተካሄዱ ያሉ ስነስርዓቶችም ታዲያ የተሰሩ ስራዎችን ለማስታወስና ግንዛቤን ከፍ ለማድረግ እንደሚረዱ የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ አቶ ንጉሱ ጥላሁን ለአሜሪካ ድምፅ አስረድተዋል። የሰው ልጅ ባህሪም ሆኖ ለጥሩዎቹ ነገሮች የአጭር ጊዜ ትውስታን ያለው ወይም ሾርት ሚሞሪ እንደሚባለው ማለት ነው እና ትናንሽ ክስተቶች ሲከሰቱ እነዛን ትላልቆቹን ስኬቶች የመርሳት የመደናገጥ፣ የመዘንጋት እነሱን መለስ ብሎ አለማየት ይስተዋላል። እኔ ይህንን ማየው ቀደም ባሉት ጊዜያት የነበርንበት ያሳለፍነው ጊዜ ችግር ያለበትም ስኬቱ እንደተጠበቀው ነው። ችግሮቹና እንዲለወጡ የፈለጋቸው ጉዳዮች ሕብረተሰቡ በለውጥ ላይ በመሆናቸው እነዚህ የተለወጡት ነገሮች አንዳንዱ በጣም በከፍተኛ ደረጃ ከዚህ በላቀ ሁኔታ እንዲለወጡ በመፈለግ፣ አንዳንዱ ደግሞ የህብረተሰብ ክፍል የለውጡን ባህሪ በውል ባለመረዳት አንዳንዱ ጋር ደግሞ የሚቻለውንና የማይቻለውን ሊፈጥን ይችል የነበረውና ሊፈጥን የማይችል የነበረውን በአግባቡ ባለመተንተን የተለያየ ዥንጉርጉር አረዳድ ነው ያለው። ስለዚህ ህብረተሰቡ ሙሉ በሙሉ ለውጡን ጠንቅቆ ተረድቶ እነዚህ የተገኙት ስኬቶች እንዳይቀለበሱ የበኩሉን አስተዋጽኦ ለማበርከት በመዘጋጀት ረገድ በተለያየ ደረጃ አስቀምጦ ማየት ነው የሚቻል ይመስለኝ። እንዳረዳዱ፣ እንደ ልምዱ፣ እንደ ጠበቀው ኤክስፔክቴሽን እንደሚባለው እና አሁን እየሆነ ያለውን ነገር በሚገነዘብበት ደረጃ ማለት ነው። ስለዚህ ምንም እንኳን የአንድ አመት ቆይታ ቢሆንም ልክ የዛሬ አመት በየአካባቢ የነበረውን ሁኔታ በመረዳትና በመገንዘብ በስሜትም ጭምር ይገለጽ የነበረው ነገር አሁን ላይ አንዳንዱ ጋር ስጋትም፣ አንዳንዱ አካባቢ ደግሞ ተስፋ የመቁረጥ ምልክቶች ይስተዋላሉ። እነዚህ ስጋቶቹም ትክክል ናቸው። በየአካባቢው ከደረሱ ችግሮችና ከተስተዋሉ ሁኔታዎች ተወስዶ ደግሞ ተስፋ የመቁረጥ ምልክቶች ቢታዩም በህብረተሰብ ውስጥ በተጨባጭ በህይወት ውስጥ የሚያቸው ስለሆኑ የሚወድቁ አይደሉም፣ ትምህርት የሚወሰድባቸው ግን ናቸው። ከአንደኛ ዓመቱ ጋር የተያያዙ መርሃ ግብሮችና ዝግጅቶች ሰሞኑንም እንደሚቀጥሉ ታውቋል። ይህ ዘገባ እየቀረበ ባለበት በዚህ ሰዓት እንኳን በጠቅላይ ሚኒስትር ጽሕፈት ቤት የተዘጋጀ ከመጋቢት እስከ መጋቢት የተሰኘ ዘጋቢ ፊልም በተለያዩ የቴሌቪዥን ጣቢያዎች እየተላለፈ ይገኛል። በጠቅላይ ሚኒስትር ጽህፈት ቤት የውጭ ቋንቋዎችና የዲጂታል ክፍል ኃላፊ ቢለኔ ስዩም ለአሜሪካ ድምፅ እንዳብራሩት የማጠቃለያውን ጨምሮ ሁሉም ክንውኖች ያለፈውን አንድ አመት ዞር ብለው የሚቃኙ ናቸው። እንግዲህ መጨረሻው የሚሆነው ያው መጋቢት ሀያ አራት ራሱ ሁለት ሺ አስራ አንድ ላይ የአንድ አመቱን ሂደት የሚቃኝ ትልቅ ለህዝብ ክፍት የሆነ ዝግጅት ተዘጋጅቷል። በሚሊዮን የማዳራሽ እሱም ከተለያየ የተለያዩ አርቲስቶችም የሚገኙበት የተለያዩ ነገሮች ያለበት አንድ ክንዋኔ ነው የሚሆነው ሙዚቃ ዝግጅቶችን ጨምሮ ማለት ነው። የሙዚቃ ዝግጅቶችንም ጨምሮ ማለት ነው። ስለዚህ እሱ ማድረጊያው ይሆናል። እንግዲህ እስካሁን አንድ አመቱን የመጣንበትንም በተለያዩ በአርቲስቲክ መልኩ የሚቃኝበት መድረክ ነው የተዘጋጀው፣ የማክሰኞ ውለታ ማለት ነው። ከዛ በፊት እንግዲህ ዛሬም የምንገኝበት የፎቶ ኤግዚቢሽን የፎቶ አውደሪ፣ ይሄ ደግሞ የፎቶ አውደሪ እንዴት ነበረ፣ የአንድ አመቱ ጉዞ ምን ይመስል ነበር? የሚሉት ዋና ዋና ጭብጥ የነበሩት ኪ ማይልስቶንዝ የምንላቸውን እየዘገበ ነበረ። ይሄም ደግሞ የተደረገው የታተሙ ምስሎች ነበሩ፣ ፕሪንት የተደረጉ በዲጂታል ደግሞ ከሁለት መቶ ላይ ያሉ ፎቶግራፎችም እነሱን ተጠራቅመው ሂደቱን የአንድ አመቱን ጉዞ እንዴት ነበር የሚያሳዩት በተለያዩ የተደረጉ ሪፎርሞች ጋር ተያይዞ በፖለቲካውም ያለውም ከተለያዩ የፖለቲካ ፓርቲዎች ጋር ያለውን ግንኙነት፣ የእርቁን ደግሞ በተመለከተ ከኤርትራ ጋር የተደረገውን እርቅ የሚያመለክት ከዛ ደግሞ የሕዝቡ ደግሞ ስሜት ምን ነበረ የሚል እነሱን ሁሉ ያጣጣመ የፎቶግራፍ አውደር ነበር። በነገው እለት በሚሊኒየም አዳራሽ በሚካሄደው የማጠቃለያ ዝግጅት ከፍተኛ የመንግስት ባለስልጣናት ጥሪ የተደረገላቸው እንግዶችና ሌሎች የህብረተሰብ ክፍሎች ተሳታፊ እንደሚሆኑ ታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ Be